የአሜሪካ ድምፅ ራዲዮ ጣቢያ ነው። የእስልምና እምነት ተከታይ ለሆናቸው አድማጮቻችን በሙሉ እንኳን አደረሳችሁ፣ ኢድ ሙባረክ። ያለው ለሌለው እየረዳ የኖረ ረመዳን እየጨረስ ነው። በዓሉንም ደግሞ እንደዚሁ ሰላታችንን በጣም በፈርድ ያገና በሰላም ሁኔታ ነው ማለታችንን የሚያሳልፍ ነው። እስካሁንም በጣም ደስ በሚል ሁኔታ ነው ያለ ነው። ቀዳሜ ሙፍቲ ሀጂ ዑመር ኢድሪስ ናቸው የኢድ በዓልን አስመልክቶ ከሰጡን ቃል የተወሰደ ዝግጅት አለን። ወጣቱ ያው ህዋት በመጀመሪያ ሙስሊሞች ጾም ፍቺ በኋላ ቀጥታ ወደ ዞን አስተዳደረ አመሩ። እዛ እንደገቡ ባንዲራ የደቡብ ኢትዮጵያ ባንዲራም ያለውን አወረዱ። ከዛ ያው ግማሽ ድንጋይ የሚጥልም ነበረ። ቀ አሁን ራሱ በረፈቅጠለው ቁጭ ያልነው ወደ ውጭ ራሱ መውጣት አልቻልም። ህጻናት ራሱ ለማሸሽን ፈልሰን ማሸሽ አልቻልንም። መንገድ ሁሉ ጎማ ይቃጠላል፣ ድንጋይ ነው በቃ የጸጥታ ኃይላት የሉ ነገሩ ከረገበ የቀደሙት የወላይታ ከተማ እርሳቸውን ተከትለው በምልልሱ የሰማችኋቸው ደግሞ የአዋሳ ከተማ ነዋሪ ናቸው። ሰሞኑን በየአካባቢዎቹ የሚታዩትን ግጭቶች አስመልክቶ ካሰሙት ድምፅ የተወሰደ ነው። ሙሉ ዘገባው በዕለቷ አቢርስ ይቀርባል። አብዛኛው ዜናችንም በአገር ጉዳይ በተለይም በግጭቶች ዙሪያ የተካተተ ነው ደቡብ ክልል ሀዋሳ ወላይታ ወልቂቶ ግጭቶች ተባብሰዋል ኦሮሚያ ክልል አልፎ አልፎም እንዲሁ ግጭት ይታያሉ በተለያዩ የኢትዮጵያ እስር ቤቶች በቁጥጥር ስር የነበሩ አብዛኛዎቹ እየተፈቱ ናቸው ኢትዮጵያ የውጭ ምንዛሪ እጥረቷን እንድታስወግድ የተባበረው አረብ ኤምሬትስ መንግሥት አንድ ቢሊዮን ዶላር ባንክ ውስጥ ሊያስገባላት ነው በሩሲያ አስተናጋጅነት እየተካሄደ ያለው ሀያ አንደኛው የዓለም እግር ኳስ ዋንጫ ውድድር ዛሬ ሁለተኛ ቀኑን ይዟል። ቅንብራለን። ሌሎችም በርካታ ዘገባዎችና ቅንብሮች እንዲሁ። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ አርብ ሰኔ 8 2010 ዓ ምት ዝግጅታችን ጋር አስተናጋጆች አሉላ ከበደና አዲሱ አበባ፣ የሚያቀናብርልን ንጉሱ ታምሬ፣ የስርጭት መሐንዲሱ ደግሞ ራ ማክሊን ናቸው። እስከ አራት ሰዓት አብረናችሁንና አብረናችሁ እናመሻለን። በዜናው እንጀምር። በደቡብ ክልል ሐዋሳ፣ ወላይታና ወልቂጤ በተፈጠሩ ግጭቶች በሰዎችና ንብረት ላይ ጉዳት መድረሱን፣ አካባቢዎቹም ውጥረት እንደነገሰባቸው ነዋሪዎች ለአሜሪካ ድምፅ ገልጠዋል። አለመረጋጋቱ ተባብሶ ግጭቱም እንዳይቀጥል አስቸኳይ መፍትሄ እንዲሰጥበትም ያሳስበዋል። የክልሉ መንግስት ግጭቱን የማረጋጋት ሥራ እየሰራ ሆነው ይላል። በሌላ በኩል በባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ከብቃት ማረጋገጫ ፈተና ጋር በተያያዘ ከሰኞ ጀምሮ ባደረጉት ተቃውሞ በዩኒቨርስቲው ተጀምሮ የነበረው ፈተና መቋረጡን ያነጋገርናቸው ተማሪዎች ገልጠውልናል። ዘገባ ይኖረናል በኋላ ላይ። ኦሮሚያ ውስጥ አልፎ አልፎ ይታያል ያሉትን ስርዓት አልበኝነት ለማስወገድ ከህዝብ ጋር ሆነው እንደሚሰሩ የክልሉ ርዕሰ መስተዳድር አቶ ለማ መገርሳ አስታወቁ። በሌላ በኩል ኦሮሚያና ሶማሌ ክልሎች በሚዋሰኑባቸው አካባቢዎች ላይ ሲነሱ በቆዩ ግጭቶች ሳቢያ ኦሮሚያ ውስጥ 159 ትምህርት ቤቶች መዘጋታቸውን የክልሉ የትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ለአሜሪካ ድምጽ ገልጸዋል። የአፋን ኦሮሞ ዝግጅት ክፍላችን ያጠናቅራቸውን ዘገባዎች ጨምሮ በመጽሔት እናቀርባለን። በተለያዩ የኢትዮጵያ እስር ቤቶች በቁጥጥር ስር የነበሩ አብዛኛዎቹ ከኦሮሚያ ክልል የሆኑ ወደ ሶስት መቶ የሚጠጉ ሰዎች ከእስር መፈታት መጀመራቸውን በትግራይ ክልል ደግሞ 2100 ታራሚዎች እንዲሁ ከእስር እንዲለቀቁ መወሰኑ ተገልጧል። ሄኖክ ሰማግዜር ዘገባ አለው። የትግራይ ክልላዊ ብሔራዊ መንግስት ሰኔ 15 ቀን የሚከበረውን የሰማዕታት በዓል ምክንያት በማድረግ በይቅርታ 2101 የሕግ ታራሚዎች እንዲፈቱ መወሰኑን በትናንትና ሁለት አስታውቋል። ከታራሚዎቹ መካከል 65ቱ ሴት መሆናቸውን በመግለጫው ተመልክቷል። ከተለያዩ የኦሮሚያ ከተሞችና ዩኒቨርስቲዎች ደግሞ በሽብር ክስ ተመስርቶባቸው ጉዳያቸው በፍርድ ቤት የሚከታተሉና የጥፋተኝነት ብይን ተላልፎባቸው በእስር የቆዩ ወደ 3 የሚጠጉ ሰዎች መፈታት መጀመራቸውን የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የጠበቃዎች ቡድን መሪ አቶ ወንድሙ ይብሳ ለአሜሪካ ድምፅ ሬዲዮ ተናግረዋል። ከእነዚህ ወደ ሶስት መቶ ከሚገመቱት ውስጥ አብዛኞቹ ከኦሮሚያ ብሔራዊ ክልል ነው። ሁለተኛው ከአማራና ከትግራይ ያሉ ልጆች ይገኙበታል። እንዲ ደቡብም ያሉበት። በፀረ ሽብር ህጉ ተከሰው በቁጥጥር ስር የነበሩት ተፈቺዎች በእስር ላይ ብዙ ስቃይ ያደረሰባቸውና ከባድ ጊዜ ያሳልፉ መሆናቸውን አቶ ወንድሙ ገልጸዋል። እንደ አበባ ርጌሳ የሚባሉ ሁለት እግር በምርመራ አካላዊ በነበረበት ጊዜ በምርመራ በደረሰበት ጉዳት አንዱ እግር በፊትኑም ጉዳተኛ ነበር። ሁለተኛ እግርም በሀክሞች ስህተት ተቆረጠና ሁለቱም እግር የሌለው በጣም ወደ አስር ዓመት አካባቢ እስር ቤት የቆየ እሱ መፈታቱ ሰምቸዋለሁ። ኦላና ባይሳ፣ አብና፣ በቀላ ተኩማ፣ ሙልሳ ደጋጋ ብርሃኑ በርካታ ስሞችን ይዘረዝራሉ ጠበቃው። የሚበዙት ወጣት የዩኒቨርሲቲ ተማሪዎች፣ የተለያዩ ከተሞች ውስጥ የማህበረሰብ ለውጥ አንቀሳቃሾች መሆናቸውንም ጨምረዋል። ብዛኞቹ የመደወላቡ ዩኒቨርሲቲ ተማሪዎች በየቦታው ወለጋ የአምቦ አካባቢ ያሉና በክስ ሂደት ላይ ያሉ ናቸው አብዛኞቹ። ጥቂቶቹ የተፈረደባቸው አሉ። የሚያሳዝን አንድ በሬንቱ ቱጂባ የሚባል የድሬዳዋ ልጅ አስራ አንድ አመት ነው የተፈረደበት። አሁን ባለፈው ግንቦት ወር ተኮላሽቻለሁ ብሎ በየቀኑ ፍርድ ቤት ላይ አራተኛ ወንጀል ችሎት ያለክስ ነበር። የኢትዮጵያ መንግስት በሀገሪቱ የተቀሰቀሱ ህዝባዊ ተቃዋሚዎችን ተከትሎ በአስር ሺዎች የተቆጠሩ የፖለቲካ እስረኞችን በመላ ሀገሪቱ ሲለቅ ቆይቷል። ወደ ቀጣዩ ዜና እናልፋለን፣ አድማጮች። ኢትዮጵያ የገጠማትን የውጭ ምንዛሪ እጥረት ለማስወገድ የተባበረው አረብ ኤምሬት መንግስት አንድ ቢሊዮን ዶላር ማዕከላዊ ባንክ ውስጥ እንደሚያስገባ አስታወቀ። የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አህመድ ሺዴ ይህን ዛሬ ይፋ ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከአቡዳቢ ካልጋወራ ሼክ ሙሐመድ ቢን ዛይድ ጋር ከተገናኙ በኋላም ታውቋል መሆኑ ታውቋል። በኢትዮ ኤርትራ ጉዳይ ላይ ኢህአደግ ያስተላለፈውን ውሳኔ በሚመለከት የመቀሌ ከተማ አስተዳደር ትናንት ሐሙስ ከከተማው መንግስት ሰራተኞች ጋር ውይይት ማካሄዱን ምክትል ከንቲባውና የህወሀት ማዕከላዊ ኮሚቴ አባል አቶ ብርሃነ ገብረ ክርስቶስ ለሪፖርተራችን አለም ፍስሐ ገልጸዋል። እንደ አቶ ብርሃነ ገለጣ በኢህአደግ ስራ አስፈጻሚ ኮሚቴ የተላለፈው ውሳኔ የባደመ ጉዳይ ብቻ አይደለም። እሺ፣ አቶ ብርሃን ድምፅ የለን። ምን የሚለው ንጉሱ የአልጀርስ ስምምነት ይላሉ። የባድመ ጉዳይ ብቻ ሳይሆን የተበላሸው የሁለቱም ህዝቦች የቆየ ወንድማዊ ግንኙነት፣ አምስቱ የሰላም ሐሳቦች ወይም ነጥቦችና የአልጀርሱን ስምምነት መሠረት በማድረግ መፈጸም እንዳለባቸውና ይህም ከህዝቡ ጋር ውይይት ከተደረገ በኋላ የሚፈጸም ቢሆንም ሚዲያዎችን ፈጥነው በማስተጋባታቸው በህብረተሰቡ መካከል የማያስፈልግ ስሜት ፈጥረዋል። በመሰረቱ ከአሁን በፊት ከነበረው በይዘት የተለየ ነገር የለም ነው ያሉት አቶ ብርሃነ። የኢትዮጵያ መንግስት በመርህ ደረጃ የተቀበለው ተነጋግረን አብረን እንፈጽመው የሚል መሆኑን አቶ ብርሃነ ገልጠዋል። የሁለቱም ህዝቦች ቁስል እንዲሽርና ቀጣይ ሰላም እንዲረጋገጥ ሁለቱም ህዝቦች ሊነጋገሩ ይገባልም ብለዋል አቶ ብርሃነ። የኤርትራ የዲሞክራሲና የሰብአዊ መብት ንቅናቄ የተባለ ድርጅት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ሰላም ለመፍጠር ሲሉ ከአስራ ስድስት ዓመታት በፊት የድንበር ኮሚሽን ያሳለፈውን ውሳኔ ካለምንም ቅድመ ሁኔታ ለመተግበር ቃል መግባታቸው አዲስ የሰላም ፍንጭ ይሰጣል የሚል መግለጫ ወጣ። ድርጅቱ በረጅምና በቅርብ ጊዜ ላይ ያተኮሩ ትክክለኛ ያለው ይህ ውሳኔ በኢትዮጵያና በኤርትራ መካከል ሰላም እንዲሰፍን የሁለቱ ሀገሮች ጥቅምም የሚጠበቅበት ነው ካለ በኋላ ጠቅላይ ሚኒስትር አብይ አህመድና የኢትዮጵያ መንግስት ያወጡት የድንበር ኮሚሽኑን ውሳኔ እንደሚቀበሉና እንደሚተገብሩት የሚገልጸው ሀሳብ እንደሚደግፍም አመልክቷል። የእቅርታ በመጨረሻም በሩሲያ አስተናጋጅነት እየተካሄደ ያለው ሀያ አንደኛው የዓለም እግር ኳስ ዋንጫ ውድድር ዛሬ ሁለተኛ ቀኑን ይዟል። ትናንት በመክፈቻ ሁለት የኤ ምድቦቹ ሩሲያና ሳውዲ አረቢያ ተጫውተው ሩሲያ አምስት ለዜሮ አሸንፋለች። ዛሬ ጠዋት ሌሎቹ በኤ ምድብ ያሉት ግብጽና ውራጋይ ተፋልመዋል። ከቢ ምድብ ደግሞ ሞሮኮና ኢራን የፖርቱጋልና ስፔን ግጥሚያ ገና መጀመሩ ነው። ለማንኛውም ሰሎሞን ክፍሌ አጠር ያለ ዘገባ አለው። ዜናውም በዚሁ አበቃ። ክቡራትና ክቡራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በዓለም ዜና የጀመረው መደበኛው ፕሮግራማችን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ አራት ሰዓት ይቀጥላል። ቀዳሚው አብይ ርዕስ ነው። ወደዛ ከመሄዳችን በፊት አንድ ከሁለተኛው ክፍል ለቅምሻ የለም፣ ይቀጥል የኦሮሚያዋ ክልል ርዕሰ መስተዳድር አቶ ለማ መገርሳ የሰጡት አስተያየት ወደ ኋላ ላይ የሚቀርብ ነው። እሱን ነበር ልናሰማ የሞከር ነው። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ ነው በቀጥታ የምናልፈው። በደቡብ ክልል በአዋሳ ቦላይታና በወልቂጤ በተፈጠሩ ግጭቶች በሰዎችና ንብረት ላይ ጉዳት መድረሱን አካባቢዎቹም ውጥረት የነገሰባቸው መሆኑን ነዋሪዎች ለአሜሪካ ድምፅ ገልጠዋል። ከዚህም ባሻገር ሁኔታዎቹ እንዳይባባሱ አስቸኳይ መፍትሄ እንዲሰጥበትም አሳስበዋል። የክልሉ መንግስት ግጭቱን የማርገብና የማረጋጋት ስራ እየተሰራ ነው ይላል። በሌላ በኩል በባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ብቃት ማረጋገጫ ፈተና ጋር በተዛመደ ከሰኞ አንስቶ ተማሪዎች ባደረጉት ተቃውሞ በዩኒቨርሲቲው ተጀምሮ የነበረው ፈተና ተቋርጧል ነው የተባለው። ያነጋገርናቸው ተማሪዎች እንደገለጹት ሁሉንም ጽዮን ግርማ እንዲህ አሰናድታለች ያነጋገርናቸው ናቸው። የከተማዎቹ ነዋሪዎች እንደሚሉት በሐዋሳ ከተማ የተከበረውን የፊቼ ጨንበላላ የዘመን መለወጫ በዓል ዋዜማ ተከትሎ የተነሳው አለመግባባት ወጣቶች እርስ በእርስ ብሔር በለየ መልኩ ግጭት እንዲፈጥሩ ምክንያት መሆኑን ነው። ይህም በዛሬው እለት ሐዋሳን አልፎ ወደ ወላይታ መዛመቱንና በሰውና ንብረት ላይ ከፍተኛ ጉዳት መድረሱንም ይናገራሉ። በወላይታ ከተማ የሚገኙ የተለያዩ ነዋሪዎችን ያነጋገርን ሲሆን ለግጭቱ መነሻ የሆነውን ምክንያትና ደረሰ የተባለውን አደጋ በተመለከተ ያገኘነው መረጃ የተለያየ ነበር። በመጨረሻም በከተማ ውስጥ የሰማያዊ ፓርቲ ተወካይ የሆኑትንና የአይን እማኝ ነበርኩ ያሉትን ግለሰብ መረጃ ወስደናል። አቶ ጨፎ ባለሉ ከኦላይሳ ዞን በጣም አስቸጋሪ ሁኔታ ላይ ነው ያለው ወጣቱ። ያው ጠዋት በመጀመሪያ ከሙስሊሞች ጾም ፍቺ በኋላ ቀጥታ ወደ ዞን አስተዳደረ አመሩ። እዛ እንደገቡ ባንዲራ፣ የደቡብ ኢትዮጵያ ባንዲራም ያለውን አወረዱ። ከዛ ያው ግማሽ ድንጋይ የሚጥልም ነበረ። ቀጥታ ወደ ፖሊስ ጣቢያ መጡ በድንጋይ ተኩስ ዝም ብሎ ወደ ሰማይ ተኩስ ነበረ። ከዛ በአጠቃላይ ከተማ ላይ ያለ የመንግስት መስሪያ ቤት በጣም በአጠቃላይ የከተማ ህዝብ ወጥቷል ማለት ይቻላል። ወጣቱ በአጠቃላይ ወጥቷል። እጅግ በጣም ዩኒቨርሲቲ ሄደዋል። ዩኒቨርሲቲም አቃጥለዋል የተወሰነ ቦታ ግብርና ኮሌጅም ሄደዋል። እዛም ብዙ አይነት ክስተት ነው የተፈጠረው። እጅግ በጣም አፍዲ ነው ያው ኦሮሚያ ህብረት ባንክ ነበረ፣ እሱንም አቃጥለዋል። ያለውን ንብረት ሁሉ ያው ብዙ የግለሰብ ብረት ወድኗል። አንዳንድ ብዙ ችግሮች ደርሰዋል። እስካሁን አልበረደም። አሁንም ያው ልዩ ኃይል ገና አሁን እየገባ ነው ባለ ሁኔታ ያው እየተሯሯጡ ነው ወደዛ ወደዚህ፣ ዱላ ይዞ ነው ሁሉም የወጣው። አስቸጋሪ ሁኔታ ላይ ነው ያለ። የጸጥታ ኃይሎቹ ይሄንን ለማብረድ ጥረት አላደረጉ የሉም። እንደውም አካባቢ ፖሊስ ሁሉም ያለን ማንም የለም። ህዝቡ ነው የወጣው አሁን ነው በአሁን ሰዓት አሁን ገና በዚህ አሁን እየደወልሽ ባለው ገና ወደ ከተማ እየገቡ ከቀኑ አስር ሰአት ማለት ነው። በኢትዮጵያ በአሁን ሰዓት ገና እየገቡ ነው በዛም አሁን ወደ ከተማው ተኩስ አለ። ሰው እየተሯሯጠ ነው፣ እዚያ እዚህ ተኩስ አለ። መኪናዎችን ቦማ እየተካተል እጅግ በጣም አሳሳቢ ነው፣ በጣም አስጊ ነው። በቃ ያነጋገር ናቸው። ሰዎች እንደሚሉት በከተማዎቹ የሚነገረውና የሚሰራጨው መረጃ ከደረሰው አደጋ በላይ የተጋነነ በመሆኑ ለተጨማሪ ግጭቶችና የእኔ ብሔር እዛ እየተጠቃ እኔ ለምን እዚህ ዝም ላለሁ በሚል ለሌላ ጸብና ጥፋት እንዲጋበዙ አድርጓል ብለዋል። በግጭቶቹ እየተሳተፉ የሚገኙት ወጣቶችም በሰፈር ጎራ ከፍለው በድንጋይና እጃቸው ላይ ባሉ መሳሪያዎች እርስ በእርስ ይጠቃቃሉ ብለውናል። በሐዋሳ ከተማም በተመሳሳይ እንዲሁ በተለምዶ ሞቢል ሰፈር፣ አላሙራና አዲሱ ገበያ በሚባሉ አካባቢ ሁለት የተለያዩ ጽንፍ ተይዞ አንዱ የአንዱን ንብረት ማቃጠልና መዝረፍ እንዳለ ነዋሪዎቹ ይናገራሉ። በዚህ መካከል ማህበረሰቡ በጭንቀት ውስጥ መውደቁንና የቻለ ልጆቹን ይዞ ሰላም ነው ወዳለው አካባቢ እየሄደ እንደሆነ ሌላው ደግሞ በሩን ዘግቶ እንደተቀመጠ ነዋሪዎቹ ይገልጻሉ። እርስ በርስ በሚደረግ የስልክ ልውውጥም ይህን ያህል ሰው እዚህ ቦታ በአሰቃቂ ሁኔታ ተገደለ የሚሉ መረጃዎች እንደሚነገሩ ነዋሪዎችም ይናገራሉ። አንዲት የሐዋሳ ከተማ ነዋሪ አነጋግሬ ነበር። አሁን ራሱ በር ፈቅተን ቁጭ ያል ነው። ወደ ውጭ ራሱ መውጣት አልቻልንም። ህጻናት ራሱ ለማሸሽ እንፈልገን ማሸሽ አልቻልንም። መንገድ ሁሉ ጎማ ይቃጠላል፣ ድንጋይ ነው በቃ ከባድ ችግር ያለ የጸጥታ ሀይላት የሉ ስጋት የጸጥታ ሀይላትም ያው ነገሩ ከረገበ ወዲህ ነው የሚደርሱት። ህይወቱ ያለፈ ሰው አለ? ማን አለ የሰማ ማን ይባላሉ? ስማቸውን አላውቅም። ግን ይበልጥ ደግሞ በጣም ተጎጂዎችም አሉ። አሁን ለምሳሌ የተዘረፉ ሰዎች አሉ፣ የሞተባቸው ሰዎች አሉ። ሲቀበር እንኳን ሐዋሳ ከተማ እንደው ቀብር እንኳን አልተፈጸመም። ምንም በቃ አሁን በተለይ ዛሬ ላይ ማንም ምንም መንቀሳቀስ አይችልም። ሁሉም በግቢ አይደለም። የጸጥታ ሀይሎች ራሱ ከግቢ እንዳትወጡ ነው ምክንያቱም የሚረብሸውና የማይረብሸውን መለየት ስላለብን እንዳትወጡ ከግቢ ተብለም ያው ግቢ ውስጥ ያለ ነው ያመጡ አስለን እንኳ መብላት አልቻልም። አሁን ደግሞ የምጠይቅሽ የፊቼ የጨምበላላ በዓል ከተከበረ ቀን ጀምሮ የሰው ህይወት እንደ ጠፋ ይነግሩናል ነዋሪዎቹ፣ አንቺም እየነገርሽ ነው። ያንን ጠፋ የተባለውን የሰው ህይወት ግን ማን እንደሆነ የሞተው ማግኘት አልቻልንም። አንቺ የምታውቂው በስም የምታውቂው የሞተ ሰው አለ? በስም አላቃቸው። መሞታቸውን እንዴት ነው የሰማሽው? ሰውን ነገር ለምሳሌ መንግስት ሰራተኛ ነበር አንዱ ዚጋ ከፍ ብሎ ተቀጥቅጦ መጥቶ ማታ ላይ ቤቱ አድሮ ነው የሞተውና አዲስ አበባ ሬሳው ሄዶ ሊመረመር ሄዶ ነበር እሱም ማክሰኞ ለታ ሮብም ማክሰኞ ተከሰፈ ነው እሱን አንቺ አይተሻል ወይም እውነታውን ብነግሮች ከሰውን የሰማሁት ነው አይኔ ያለ አያየት ነገር የለም ግን እሱ ልሳውን ሰው ይሞታል የሚባለው ከሰው ነው እየሰማ ነው ያለን ለምሳሌ ሰው እንደዚህ አይነት ግጭቶች ሲፈጠሩ የሰው ህይወት ሲያልፍ በማግስቱ ወይም በሶስተኛው ቀን እዚያው ከተማ ላይ የቀብር ስነ ስርዓትም ይፈጸማል። የቀብር ስነ ስርዓትስ የተፈጸመ ወይም ቀብር ላይ የተገኛችሁበት ወይም ተቀበረ ሲባል የሰማችሁት አለ? የቀብር ስነ ስርዓትም እኮ ለምስማት ከተማው ሰላም ሲሆን አደለ። ወተሽ የምሰኒ ካሎጣሽ ሸግጊ ካሎጣሽ ግቢ ሁኝ ከተባልሽ እንዴት ነው ምስማት የምትችል? በግጭቱ የሰው ህይወት ማለፉን እንጂ እስካሁን ስንት ሰው እንደሞተ የሰዎች አካል መጎዳቱን እንጂ ምን ያህል ሰው እንደተጎዳ መረጃ ለማግኘት ጥረት ብናደርግም ማግኘት አልቻልንም። በሌላ በኩል በወልቂጤ ከተማ በኳስ ጨዋታ ቡድን ደጋፊዎች መካከል በተፈጠረው አለመግባባት ተባብሶ የነበረው ግጭት መብረዱን ያነጋገርናቸው ነዋሪዎች ገልጸውልናል። አንድ ስማቸውን መግለጽ ያልፈለጉ ነዋሪ እንደሚሉት በደቡብ ክልል በርካታ ችግሮች በመዳፈናቸው የተነሳ ትንሽ ግጭት ሲነሳ በብሔር ተከፋፍሎ መጣላቱ ሁኔታውን የበለጠ እንዲባባስ ያደርገዋል ብለውናል። በጉዳዩ ላይ የደቡብ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ሰለሞን ኃይሉን ለማነጋገር ከፍተኛ ጥረት አድርጌ የነበረ ቢሆንም ስልካቸው ስለማይነሳ ልናገኛቸው አልቻልንም። በሌላ በኩል የክልሉ ፕሬዚዳንት አቶ ደሴ ዳልኬ ለክልሉ ቴሌቪዥን በሰጡት መግለጫ የክልሉ መንግስት ግጭቱን የማረጋጋት ስራ እየሰራ ነው ብለዋል። በከተማው በተለያዩ አካባቢዎች በሰውና በንብረት ላይ ጉዳት አድርሷል ለዚህ ለደረሰው ንብረት ጥፋትና እንዲሁም ሰው ህይወት ላይ የደረሰው ጉዳት የክልሉ መንግስት እጅግ ያዘነ መሆኑን ለመግለጽ ይወርዳለሁ። ይህንን የደረሰውን ጉዳት ለማረጋጋትም የጸጥታ ኃይሎች ከአመራሩና ከህዝቡ ጋር በመቀናጀት በከፍተኛ ሁኔታ እንቅስቃሴ እያደረጉ ይገኛሉ። ይህ ጥፋት ያልተፈለገ ጥፋት ነው። በዓሉ የሰላም የመከባበርና የመቻቻል የእርቅ እንደመሆኑ መጠን እንደዚህ አይነት ችግር እንዳይፈጠር ወጣቱ በዚህ አይነት ድርጊት እንዳይሳተፍ የተለያዩ ስራዎች ሲሰራ ቆይቷል። ነገር ግን ከወጣቱ ጀርባ ሆኖ ወጣቱን ወደ አልተፈለገ አቅጣጫ እንዲንቀሳቀስ የሚያደርጉ የጥፋት ኃይሎች ጥፋት እንዲመጣና ንብረት እንዲወዱ ሰው እንዲጨነቅ ለማድረግ የተንቀሳቀሱበት ሂደት ለማየት ተችሏል። ይህ ሂደት እጅግ አጸያፍና ህዝቡን የማይወክል ብሔረሰቡን ገጽታ የማይገልጽ ارتفاعات عند هنا النجدة ይህንን ጥፋት መቆም ያለበት መሆኑ ወስቶ የጸጥታ ሀይሉ ከህዝቡ ጋር በመቀናጀት የጸጥታና የህግ ማስከበር ስራ በተጠናከረ መልኩ እየሰራ ነው። በሐዋሳ ዩኒቨርሲቲ የህግ መምህር የሆኑት ረዳት ፕሮፌሰር ዳንኤል ሀይሉ ከግጭቱ ጀርባ ብዙ ችግሮች ስላሉ የፌዴራል መንግስት በተለይም ደግሞ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጣልቃ ገብተው ዘላቂ መፍትሄ ሊሰጠው ይገባል ብለዋል። ብዙ ክፍተቶች፣ ብዙ ግፎች፣ ብዙ ጥያቄዎች ያልተመለሱ በየ ቦታው አሉ። እኛ አካባቢ ያለው የሲዳማ ጥያቄ አለ ከ ከክልል እና ከአስተዳደር ጋር የሚገናኝ ጥያቄ ነው። ይሄ ጥያቄ እስከዛ ድረስ ያለው በቀጥታ ፊት ለፊት ቀርቦ መንግሥት ይህንን ማወያየት ያለበት ይመስለኛል። ምክንያቱም ይህንን ትርፍ ለማጋበስ የሚፈልጉ ክፍተት የሚፈልጉ ብዙ አይነት ኃይሎች ኢንትረስት ግሩፕስ አሉ በየቦታው እና እነዚህ ለመግባት ከፍተኛ በር ስለሚከፍትላቸው በፌዴራል መንግሥት በኩል ከፍተኛ ጥሪ መደረግ አለበት፣ መነጋገር መቻል አለብን። ይሄ እንግዲህ አብዛኛው ከወሰን ከራስ ገዝ ጥያቄ ከምናምን ጋራ የተያያዙ ሽፋኖች አሉት። ውስጥ ለውስጥ ያለው ከምሬት ጋር የሚያያዝ ከሙስና ጋር የሚያያዝ ከበስልጣን ከመባለግ ጋር የሚያያዝ ክፉ ክፉ ጉዳዮች አሉት እና ይሄንን ሁሉ በልቦና ማጤንን ይፈልጋል። ብዙ ጠቅላይ ሚኒስትር ለዚህ ህዝቡ ቅርብ ናቸው፣ ለውይይት ቅርብ ናቸው፣ ለግንዛቤውም ቅርብ ናቸው። ፊትለፊት ወጥተው ጥሪ አድርገው ይህን ነገር የሚወያየቱ በተለይ ከህዝቡ ጥያቄ ባለቤት ህዝቡ ከሆነ በቀጥታ ህዝቡ ጋራ ውይይት ቢደረግ ና የመፍትሄ አቅጣጫ ቢሰሩ አሁን ያለውን ነገር ለማገዝ ገባሉ። እሳቸው ለዴሞክራሲ ያስተሳሰብም ቀረብ ያሉ ና በአብዛኛው ህብረተሰብ ሪፎርሚስት ተብለው ቅቡልነትን ያገኙ ሰው ስለሆኑ የለውጥ አካል ተብለው ህዝቡ ወደ ህዝቡ ቀጥተኛ ጥያቄ የሚገሩ መስመር ለመዘርቀት ዛሬ ዛሬውኑ ጥሪ ቢያደርጉ ነው ብያ። I'm not going to የኢትዮጵያ መንግስት ጉዳዩን በተመለከተ ለሀገር ውስጥ መገናኛ ብዙሀን በሰጠው የጽሁፍ መግለጫ መንግስት የተከማመሩ የህዝብ ችግሮችን ለመፍታት በመስራት ላይ ባለበት በአሁኑ ወቅት በአንዳንድ የሀገሪቱ ክፍሎች ጊዜያዊ ግጭቶች መከሰቱን ጠቅሶ አካባቢያዊና ወሰንን ሌሎች መሰል ምክንያቶችን መነሻ በማድረግ ለዘመናት አብሮ በኖረው ህዝቦች መካከል ጥርጣሬን የሚፈጥሩና ለግጭት የሚያነሳሱ ሴራዎች ተስተውለዋል ብለዋል። መግለጫው አያይዞም የተፈጠረው ግጭ ግጭት በምንም መስፈርት ህብረተሰቡን የማይወክልና የተጀመረው የለውጥ ሂደት ባልተዋጠላቸው አካላት ጠንሳሽነት እየተመራ እንደሆነ ከወዲሁ መገንዘብ ይቻላል ይላል። ግጭት ያቀነባበሩትና ሁከቱን ያባባሱት አካላት ዓላማ ምን እንደሆነ መግለጫው ሲጠቅስ አሁን በኢትዮጵያ የተገኘው አንጸራዊ ሰላምን ማወክ፣ መንግስት እየገነባው ያለውን ሀገራዊ አንድነት መናድና በአጠቃላይ ሀገሪቱ የጀመረችውን ውጤታማና ፈጣን የለውጥ እንቅስቃሴ ማደናቀፍ መሆኑ አያጠያይቅም ይላል። እንዲህ ያለውን አደገኛ አካሄድ ህዝቡ ተገንዝቦ ከግጭት ይልቅ ሰላሙን ሊጠብቅ ይገባል ሲል መክሯል። ለደረሰው ጉዳት ማዘኑን በመግለጽ ለተጎጂ ቤተሰቦች መጽናናትን ተመኝቷል። በመግለጫው ያነጋገርናቸው ነዋሪዎች የህግ ባለሙያውም ሆነ መንግስት በሚናገሩትና በሰጡት መግለጫ የሀገሪቱን ሰላም ለማደናቀፍ የሚሰሩ አካላት አሉ ነው። እነዚህ አካላት ማናቸው የሚለውን ለማጣራት ባደረግነው ጥረት በመንግስት በኩል ከፌዴራልም ሆነ ከክልል ባለስልጣናት ለደወልናቸው ናቸው ስልኮች ምላሽ የሚሰጠን አካል ልናገኝ አልቻልንም። የሐዋሳ ዩኒቨርሲቲው ረዳት ፕሮፌሰር ዶክተር ዳንኤል ከፍተኛው ስራ ያለው መንግስት ጋራ ቢሆንም ህብረተሰቡ እስከ ዛሬ አብሮት የቆየውን አብሮ የመኖር ማህበራዊ እሴቱ እንዳይበላሽ ከፍተኛ ጥንቃቄ ሊያደርግ ይገባዋል ሲሉ መክረዋል። በሌላ ዜና የባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ብቃት ማረጋገጫ ፈተና ጋራ በተያያዘ ከሰኞ ጀምሮ ተማሪዎች ባደረጉት ተቃውሞ በዩኒቨርሲቲው ተጀምሮ የነበረው ፈተና መቋረጡን ያነጋገር ናቸው ተማሪዎች ገልጸዋል። የተቃውሞ መነሻ ደግሞ ለምህንድስና ተማሪዎች ሶስተኛ አመት ሲደርሱ የሚሰጠው የምዘና ፈተና መስፈርቶች የተማሪውን ሁኔታ ያላገናዘቡና ከጊዜ ወደ ጊዜ እየተጠናከሩ መጡ የሚልና ፈተናው ደግሞ ለባህር ዳር ዩኒቨርሲቲ ተማሪዎች ብቻ ለምን ይሰጣል የሚል ነው ብለዋል። ጥያቄያቸውን ለትምህርት ቤቱ አስተዳደር አቅርበው ምላሽ ባለማግኘታቸው መጀመሪያ ግቢ ውስጥ የተቃውሞ ሰልፍ እንዳደረጉ፣ ከዛ ደግሞ ከግቢው ወጥተው ተቃውሞ ለማድረግ ሲሞክሩ የፌዴራል ፖሊስ በመሀል ገብቶ ግጭት እንደተፈጠረ ነው። ሰላማዊ የነበረው ተቃውሞ ወደ ረብሻ ተቀይሮ ተማሪዎች ተደበደቡ፣ የትምህርት ቤቱ አንዳንድ ንብረቶችም ተሰበሩ ብለዋል። በዚህ ጉዳይ ላይ የባህር ዳር ዩኒቨርሲቲን ምላሽ ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ጽዮንን ለዘገባው እናመሰግናለን አድማጮች ወደ ተከታዩ የመጽሔት ሬስ ነው የምንሻገረው ኦሮሚያ ውስጥ አልፎ አልፎ ይታያል ያሉትን የሥርዓት አልበኝነት ችግር ለማስወገድ ከህዝብ ጋር ሆነው እንደሚሰሩ የክልሉ ርዕሰ መስተዳድር አቶ ለማ መገርሳ አስታውቀዋል። በሌላ በኩል ደግሞ ኦሮሚያና ሶማሌ ክልሎች በሚዋሰኑባቸው አካባቢዎች ላይ ሲነሱ በቆዩ ግጭቶች ሳቢያ ኦሮሚያ ውስጥ 159 ትምህርት ቤቶች መዘጋታቸውን የክልሉ ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ለአሜሪካ ድምፅ ገልጠዋል። የኦሮምኛ ዝግጅት ክፍል ባልደረቦቻችን ጃለኔ ገመዳና ሶራ ሀለኪ ያጠናቀሯቸውን ዘገባዎች ሰለሞን አባተ አጣምረው ይዘው ቀርበዋል።

ከታች ያለ ሥልጣንን በመጠቀም ሲፈጠር በነበረው የአስተዳደር ችግር ላይ የማስተካከያ እርምጃዎች ተወስደዋል። ስለዚህ ከአሁን በኋላ በጉባኤያችን ላይ የተላለፉ ውሳኔዎችን ተመርኩዘን ከታች ወይም ከዝቅተኛው ደረጃ ጀምሮ በሙሉ አቅም እንሰራለን። በምዕራብ ኦሮሚያ በግለሰብ ደረጃ በተፈጠሩ ግጭቶችና የጸጥታ ችግር ፍራቻ የአማራ ተወላጆች መፈናቀላቸውንና መሸሻቸውን አስመልክቶ አቶ ለማ እንዲህ ብለዋል። ቡቃኩን ሴራን ጅራት ተናነ ኬኛ እንገተኔት ጅራቹ ምርገገን ቀበኔ እነዚህ የተፈናቀሉ ሰዎች በህጋዊ መንገድ የክልላችን ነዋሪዎች እስከሆኑ ድረስ የመኖር መብት ስላላቸው ሁኔታው ተጠንቶ ይኖሩባቸው ወደ ነበሩ ቀዬዎቻቸው እንዲመለሱ ዝግጅቱ ተጠናቋል። በኦሮሚያ ክልላዊ መስተዳድር በኩል አስፈላጊ የሆኑ ሁኔታዎች ተመቻችተው ይህንን የሚያስፈጽም አካልም ተሰይሞ ሥራ ጀምሯል። በኦሮሚያ ክልል በጉጂና በደቡብ ክልል ደግሞ በጌዴኦ ዞኖች አዋሳኛ አካባቢዎች የተፈጠረውን ግጭት ለማስቆም ያለማቋረጥ እየተሠራ መሆኑን አቶ ለማ ገልጸዋል። የተፈናቀሉ በአጭር ጊዜ ውስጥ ወደ የመኖሪያቸው እንደሚመለሱና ለግጭቶቹ መጫር ምክንያት የሆኑ ሕግ ፊት እንደሚቀርቡ ጠቁመው ተመሳሳይ ችግር ወደፊት እንዳይፈጠር ሕዝቡ ከጎናቸው እንዲቆምና አብሯቸው እንዲሠራ ጥሪ አሰምተዋል። ኦሮሚያ ውስጥ ከሚካሄደው የኢንቨስትመንት እንቅስቃሴ ጋር ተያይዞ ሠራተኞች የደመወዝ ጭማሪ እየጠየቁ ስለመሆናቸውም ተናግረዋል። የክልሉ ፕሬዚደንት ጋፊ ሚንዳ ደበለ ሚንዳ ጋፋችሁን ወሊን ታአኒ ቃመ ሆገን ወሊን መሪያቸውን ከአመራር ጋር ተቀምጠው መነጋገር ያስፈልጋቸዋል። ኢንዱስትሪ ውስጥ የጸጥታ የደሞዝና ሌሎችም ጉዳዮችን በተመለከተ የሚታዩ ክፍተቶች አሉ። ሠራተኛና ማኅበራዊ ጉዳይ ሚኒስቴርም ለሠራተኛ የሚከፈል ወለል ወይም መነሻ ደሞዝ በጊዜው ተጠንቶ መቅረብ ስላልቻለ መፍትሄ የሚያስፈልጋቸው ችግሮች አሉ። ጥሩ ያልሆነው ነገር ግን ከዚያ አልፎ የፋብሪካ ሠራተኞቻችንን ባለ ሀብቶቻችንን የሌሎች ሀገሮችን ዜጎች መደብደብ፣ መዝረፍና ማዋከብን የመሳሰሉ ሕገ ወጥ አድራጎቶች እየተስተዋሉ ነው። ይህ ደግሞ በብዙ መንገድ ይጎዳናል። መወያየት ያስፈልጋል። መብት መከበር አለበት። የኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳ አክለውም በራሳቸው አባባል በሦስተኛ ወገን የሚቀርቡ አጀንዳዎች የሚሰጡንን ለይተን በማየት መብታችንን እያስከበርን ስርዓት አልበኝነትን ተባብረን በመጠበቅ ክልላችንንና ሀገራችንን በስርዓት መምራት አለብን ብለዋል። ይህ በእንዲህ እንዳለ ኦሮሚያና ሶማሌ ክልሎች በሚዋሰኑባቸው አካባቢዎች ላይ ባለፉ ሁለት ዓመታት ሲነሱ በቆዩ ግጭቶች ምክንያት ኦሮሚያ ውስጥ 159 ትምህርት ቤቶች መዘጋታቸውን የክልሉ የትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ለቪኦኤ ገልጸዋል። ትምህርት ቤቶቹ አንድም ተዘግተዋል ወይም ተዘርፈዋል አሊያም ጉዳት ደርሶባቸዋል። በክልሉ የትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ መግለጫ መሰረት በደረሰው ጉዳት ባለፈው ዓመት ከጅግጅጋ ከነ ቤተሰቦቻቸው የተፈናቀሉት የኦሮሞ ተወላጅ ተማሪዎችን ጨምሮ ስድሳ ሺህ ተማሪዎች ከትምህርት ገበታቸው መስተጓጎላቸውን ዶክተር ቶላ አመልክተዋል። ወሉም አገለ ጉዲና ሐረርጌ ለማኒፊ ባሌ ሲ ቦረና ፊ ጉጂ ለማ ሰ በምሥራቅ ሐረርጌና ምዕራብ ሐረርጌ ቦረና ባሌና ጒጂ ዞኖች ውስጥ 159 ትምህርት ቤቶች ተዘግተዋል፣ ተዘርፈዋል። በገንዘብ ሲተመን የ 43 ነጥብ 3 ሚሊዮን ብር ጒዳት ደርሶባቸዋል። አሁንም ከጅግጅጋ ከተፈናቀሉት መካከል 22 ሺህ ሕፃናት አልተመዘገቡም። የክልሉ መንግሥት እያደረገ ነው ባሉት ጥረት ተማሪዎቹ በየአቅራቢያቸው ወደሚገኙ ትምህርት ቤቶች ተልከው ትምህርታቸውን እንዲከታተሉ መደረጉን ዶክተር ቶላ ገልጸዋል። በዚህም ምክንያት በአንድ ክፍል ውስጥ የሚቀመጡ ተማሪዎች ቁጥር ከአርባ አምስት ወደ ሰባና ሰማንያ ማሻቀቡንም አስታውቀዋል። ባለፈው ዓመት ከጅግጅጋ የተፈናቀሉ መምህራንን አስመልክቶም መንግሥታቸው እያደረገ ስላለው ጥረት የክልሉ የትምህርት ቢሮ ኃላፊ ማብራሪያ ሰጥተዋል። በርቺ ከናመናኖ ሶማሌ ከና ቡቃኤ ድሁሌ በርሲሰን ገለ ዲበ አፍሪ ሶዶሚ ቶርባ ጅራ ከሶማሌ ክልል የተፈናቀሉ አራት መቶ ሰላሳ ሰባት መምህራንም ኦሮሚያ ክልል ውስጥ በሚገኙ ትምህርት ቤቶች ተመድበዋል። በተጨማሪም ሕፃናቱ ከትምህርታቸው እንዳይጨናገፉ መንግሥት ባደረገው ጥረት ተማሪዎቹን በየሚማሩበት እየመገበና አስፈላጊ የመማር ማስተማር ቁሳቁስና ግብአቶችንም እያቀረበ ነው። የተዘጉትን ትምህርት ቤቶች ለመክፈትም ጥረት እየተደረገ ነው። በሶማሌ ልዩ ፖሊስ ይደርስባቸዋል በሚባለው ጥቃት በምስራቅ ሐረርጌዋ ጭናቅሰን ወረዳ 27 በቦረና ዞኗ ሞያሌ አምስት በጉጂ ዞኗ ጉሚ ኤልዳሎ ስድስት በባሌ ሰዌና አራት ትምህርት ቤቶችን ጨምሮ ብዙ ትምህርት ቤቶች አገልግሎት ማቋረጣቸውን ነው ኃላፊዎችና ነዋሪዎች የሚናገሩት። የተዘጉና አገልግሎት ያቋረጡ ትምህርት ቤቶች አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤቶች ሲሆኑ ቤተሰቦች በግጭቶቹና በጥቃቶቹ ምክንያት በመፈናቀላቸው ሌሎች የልማት እንቅስቃሴዎችን መቋረጣቸውን ቪኦኤ ያነጋገራቸው ነዋሪዎች አመልክተዋል። ለአሜሪካ ድምፅ ጃለኔ ገመዳና ሶራ ሐለኬ ያጠናቀሯቸውን ዘገባዎች ነው የሰማችሁት። ዋሽንግተን ወደ ቀጣዩ ዘገባ እናልፋለን። በሳውዲ ጦር የሚመራውና ቁልፍ የወደብ ከተማ የሆነችውን ሁዳይዳን ውጤ ከተሰኘው ሻይት ሽምቅ ተዋጊ ቡድን መልሶ ለመቆጣጠር የሚካሄደው ውጊያ ዛሬ አርብ ሦስተኛ ቀኑን ይዟል። ተፋላሚዎቹ ወገኖች ለሰብአዊ እርዳታ አቅራቢዎች መንገድ ካልከፈቱ ማዕቀብ ይደረግባቸዋል፣ የተባበሩት መንግስታት ይህንን ሊያሳውቃቸው ይገባል ሲል የሰብአዊ መብት አስጠባቂ ቡድኑ ሂዩማን ራይትስ ዎች አሳስቧል። የወደብ ከተማዋን ሁዳዴን አንለቅም ብለው የሚዋጉት የጣምራውና የሁጤ ኃይሎች የጭካኔ ተግባር የፈጸሙ መሆናቸውን የሚያመለክት መረጃ እንዳለ ሳራ ሊ ውጥሰን በዛሬው ቀን ከሁማን ራይትስ ዎች አስጠንቅቀዋል። የኖርዌው ፍልሰተኞች ምክር ቤት ምክትል ዲሬክተር ክሪስቶፈር ምዘምቤ ውጊያው እየተፋፋመና ወደ ሁዳይዴ እየተቃረበን በመሆኑ ለሲቪሉ ማህበረሰብ የሚያሰጋ ስጋት አንዣቧል ብለዋል። መስታወት አረጋው በሁቲ አማጽያን ስር የምትገኘውን ሁዴዳ ወደብ ከተማ ለማስለቀቅ በሳውዲ አረቢያ የሚመራው የአረብ አገሮች ጣምራ ጦር ድብደባ ለዓለም አቀፍ እርዳታ ሰጪ ድርጅቶች አስጊ እንደሆነ ተገለጸ። የተባበሩት መንግስታት የስደተኞች ኮሚሽነር ፊሊፖ ግራንዲ የሁዴዳ የባህር ወደብ የሰብአዊ እርዳታ ቁሳቁስ ወደ ሀገሪቱ የሚዘልቅበት ብቸኛው መንገድ መሆኑ ብቻ ሳይሆን ለየመን የሚያስፈልጓት መሰረታዊ ግብይቶች የሚካሄዱበት ወደብ መሆኑን ለቪኦኤ ገልጸዋል። የየመን ህልውና በዚች የወደብ ከተማ ላይ የተመሠረተ ነው። ነዳጅ፣ ምግብና መድኃኒት ቢያንስ እነዚህ ሦስቱ መሠረታዊ ነገሮችን ያለማቋረጥ ሀገሪቷ ማግኘት ይኖርባታል። ጦርነቱ እነዚህ መሠረታዊ ነገሮች ለማግኘት የሚያስችል አይመስለኝም። ወታደራዊ እርምጃው በየመን ለሚገኙ የእርዳታ ሰጪዎች ከፍተኛ ፈተና ነው የሚሆንባቸው። የሚፈናቀለው ቁጥር ከፍተኛ መሆኑ ብቻ ሳይሆን ለዓለም አቀፍ ማህበረሰብ የሚተርፍ የሰብአዊ ችግሮች እንደ ተጋረጡና ፈተናዎቹ እየተባባሱ እንደሚቀጥሉ ነው የሚሰማኝ። በሁዴዳ የሚኖሩ ኢትዮጵያውያን ስልኮችን አግኝተን በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም። ስሙ እንዳይጠቀስ የጠየቀን በሰነአ ስደተኞች ካምፕ አቅራቢያ ነዋሪ ኢትዮጵያውያን ስደተኞች ወደ የመን አሁንም በመግባት ላይ እንደሚገኙ ይናገራል። አዲሶች መጡ፣ አሁን ይገባሉ። በቀደሙ መጥተዋል። በባህር በኩል ነው የመጡ ግማሾቹ፣ በጅቡቲ በኩል ለግላሾች ግሮዘስ ሰዋሰ መንገድ ነው ስራ አስር አምስት ይገባሉ። አስሮቹ በቀደም ነው የገቡት። የሞተ ሰው አለ እስካሁን ሲጓዙ መንገድ ላይ እዛ የለም እና በጅቡቲ በኩል መጣን የሚሻል ልሽ እዚ የወረዱ እዚ በሳዕዳ በኩል ሲመጡ ያዟቸው ይዟቸው እዚህ መጡ። ማን ነው ይዟቸው የመጣው? ተዋጃቱ መንግስት። ፀሐይ በየነ በሰንዓ ለአመታት ኖራለች። ሁዴዳን በተመለከተ በቅርብ ርቀት የሰማችውን ነግራናለች። ሁሉም ጋር አለ፣ ድብደባውም አለ በዜና ሁሌም ስለምናየው ነው ወዲድ አሁን ላይ በትኪያ እንግዲህ አደን ኤደን የሚባለው እንደናቸው ዝ የሚባሉ ከተሞች ነበሩ። በጦርነት ከሰና ቀጥሎ አሁን ላይ ወዲዳም እንደዛው የጦርነት ገጠና ሆናለች። አብዛኛው ኢትዮጵያኖች ደግሞ በዛ በኩል ነው የሚመጡ፣ ታውቂያለች ወደ የመን ለመግባት ከዚ ወደ ሳውዲ ለመሄድ። አሁን ላይ በጣም ከፍተኛ ጦርነት ያለ በጣም ብዙ ወገኖቻችን እየሞቱ ናቸው። መሞት ብቻ ሳይሆን ሲያፈልጉ ወደ ጦርነት እንዲገቡ እየተደረገበት ያለ ሁኔታ ነው ያለው። ከዛም ራሱ የመናውያን ራሱ ወደዚህ ወደ ከተማ እየሸሹ በጣም ብዙ እና መኖሪያ ቤት ከማጣት ድረስ የደረሱበት አለ። ያው ሁሌም አንድ ዘል ነገር ሲመጣ መጀመሪያው ተጎጂ የሚሆነው ስደተኛው ነው የሚሆነው። ለምዛ ካምፕ አለ ሲቀጥል በዛ በኩል ነው በስደተኞች የሚመጡት። እንደዚ አይነት ጦርነት ቀጠና ከሆኖች ደግሞ ይቺ ቦታ ዩኤን ቢሮን ከዘጋ ስደተኛው መሞት ነው ያለው ነገር። በዚህም በጦርነት መሞት ነው፣ ስትያዥ ምስር ቤት ነው የምትገቢ። ምስር ቤት ያለውን መንገላሳት አለ፣ ፈተልጊ ወደ ጦርነት የምትገቢበት አለ። ስቃይ ነው ሁሉም ነገር። ያው ስቃዩ ግን ከበፊቱ እየከፋ ነው የሚሆነው። ጋዜጠኛ ግሩም ተክለ ሃይማኖት በሰነአ ነዋሪ ነው። ጦርነቱና ኢትዮጵያውያን ስደተኞች የሚገኙበትን ሁኔታ ገልጾልናል። ሁዴዳ ከተማዋን ለመያዝ ከተማዋን ከባዋት ነበረ ያሉት። ይሄ የመንግስት ደጋፊዎችና አማጽያን መካከል ያለው ጦርነት ነው። ከከተማው ላይ በአሁኑ ሰዓት ወደ አስራ አራት አስራ አምስት ሺህ አካባቢ ከከተማውና ከከተማው መግቢያ ያለ ተፈናቃይ ሆኗል። ወደ ሰነአ እየመጡ ነው ያሉት። ወደ ተለያየ ቦታ ላይ እየመጡና በድንኳን እየተቀመጡ ነው ያሉት። እዚህ ሰነአ ራሱ መንገዱ በየ መንገዱ ላይ ሀረጤ የነበረው ካምፕ በተደጋጋሚ አራት ጊዜ በጀት ሲመታ በርካታ ስደተኞች ሞተው ወደ ሁዴዳ ቀይሮ ነበረ። አሁን ደግሞ ከሁዴዳ ወደ አልፋቤት አልፋቤት ወደ ሳውዲ ጠረፍ ነው መቀየር ግድ ሆኖባቸዋል። ሁዴጋ ያለው ካምፕ ከተነሳ አይ ኦ ኤም ኢትዮጵያውያኖችን ወደ አገር የሚመልስበት ምንም አይነት መንገድ የለውም። ያ ነው ቦር ማለት እንትን ወደቡ ከዚህ በኋላ እንደገና ወደ ሀገር ነውስቶ ሌላ መንገድ እስከሚሆን ድረስ ስደተኞች በየእስር ቤቱ መሰቃየት ነው እንጂ ያለባቸው ወደ ሀገር መመለስ የለም። እዚህ አሁን አልሳቤት የተባለው ካምፕ ውስጥ የቀየሯቸው ሰዎች የምግብ አቅርቦት፣ የመኝታ፣ የምናም በሙሉ ምን የተሟላ ነገር የለውም። ምክንያቱም ገና ካምፕ አይደለም ሜዳ ነው። ኩዴዳ የአይኦኤም ካምፕ ውስጥ እርግጥ አሁን ያሉት በቁጥር ወደ ሁለት መቶ አካባቢ የሚሆኑ ስደተኞች ናቸው። በፊት ብዙ ነበሩ፣ ወደ ሶስት መቶ ምናምን ወደ ኢትዮጵያ ተመልሰዋል። እና አሁን እነዚህ ስደተኞች ወደ አበት ለማል መድረክ ካምፕ ይቀየሩ ሲደረግ እዛ ቦታ ላይ ይሄ ድንገተኛ ቅየራ ነውና፣ ከዚህ በኋላ ደግሞ ወደ ኢትዮጵያ የመመለሱ ሁኔታ ገና ከነዛኛው መንግስት ጋር እስኪነጋገር ድረስ ድንገተኛው እየተንገላታ ይቆያል ማለት ነው። አይ ወይም ያለመታከት እየሰራ ያለው መመለስ ነው። ኢትዮጵያውያኖቹ አሁንም በጅቡቲ በኩል እያደረጉ እየገቡ ነው ያሉት በሶማሌ በኩል እያደረጉ እየገቡ ነው ያሉት። የተባበሩት መንግስታት የህጻናት እርዳታ ድርጅት በሁዴዳ የሚኖሩ በትንሹ ሶስት መቶ ሺህ የሚሆኑ ህጻናት በአደገኛ ሁኔታ ውስጥ እንደሚገኙ ገልጿል። በተጨማሪም በሀገሪቷ የጦር ቀጠና ክልሎች የሚገኙ አስራ አንድ ሚሊየን ህጻናት የሰብአዊ እርዳታ ያስፈልጋቸዋል ሲል ተናግሯል። ለየመን ስትንፋስ የሆነችውን የሁዴዳን ወደብ ከተማ መዝጋት ችግሩን እንደሚያባብሰውም ጨምሮ ገልጿል። መስታወት አራቅ አሁን እናመሰግናለን። አድማጮች አሁን የዓለም ዋንጫ ቀደም ሲል እንደገለጥኩት ነው ሁለተኛ ቀኑን ይዟል። ሀያ አንደኛው የዓለም እግር ኳስ ዋንጫ ሞስኮ ውስጥ በእግር ኳስ ታሪክ በከፍተኛ ጉጉት ሲጠበቅ የቆየው የክርስቲያኖ ሮናልዶ ፖርቱጋል ቲምና ሁዋን ማታ ስፔን አቻ ግጥሚያ እየተካሄደ ነው። በአሁኑ ሰዓት ውጤታቸው ሁለቱም አንድ ለአንድ ነው። ቀደም ሲል ዛሬ ጠዋት ኡራጓይ ግብፅን አንድ ለዜሮ ከኤ ምድብ፣ ከቢ ምድብ ደግሞ ኢራን ሞሮኮን አንድ ለዜሮ አሸንፈዋል። እየተከታተልን እናቀርባለን። አሁን ወደ ሶሎሞን ዘገባ። ዛሬ በቅድሚያ የካተሪንበርግ ስቴዲየም የተጫወቱት ቀሪዎቹ የኤ ምድብ ብሔራዊ ቲሞች ግብፅና ኡራጓይ ናቸው። የሃያ አምስት ዓመቱ የግብፅ ኮከብ አጥቂ ሞሐመድ ሳልህ አልተሰለፈም። ምክንያት ፕሮፌሽናሉ የሊቨርፑል ጠላዥ ለሻምፒየንስ ሊግ ከሪያል ማድሪድ ጋር ለዋንጫ ፍጻሜ በተጋጠሙበት ዕለት ትከሻው ላይ በደረሰበት ጉዳት እያገገመ በመሆኑ ነው። በእውነትም ቲሙን መጉዳቱ ታይቷል። ዛሬ ግብፅ ሞሐመድ ሳልህን የመሰለ ግብ አግቢ አሰልፎ ቢሆን ኖሮ ኡራግዋይን አሸንፎ በወጣ ነበር። የተከላካይ መስመሩ ግን ጠንክሮ ታይቷል። የግብፁ ብሔራዊ ቲም ዋና አሰልጣኝ ሄክቶር ካውፐር ናቸው። ትላንት ሐሙስ ለጋዜጠኞች ሲናገሩ ሳለህ በዛሬው ጨዋታ ላይ እንደሚሳተፍ ለሚዲያው መቶ በመቶ አረጋግጣለሁ ብለው ነበር። ሳለ ግን ከቤንቹ ላይ ተንቀሳቅሶ አልታየም። ኡራጓይ በጣም የተሻለ ዕድል ይዞ ነበር የገባው። ይሄ ብዙ ዓለም አቀፍ ልምድ ያካበተ ቡድን አራት ታዋቂ ተጫዋቾችን አሰልፏል። ግብ ጠባቂው ፌርናንዶ ሙስሌራ ጎል አዳኞቹ ሉዊስ ሹዋሬዝና ኤዲንሰን ካቫኒ ይጠቀሳሉ። ቡድኑ አብዛኛውን የሚተማመነው ግን ቢያቅተው በጥርሱም ቢሆን በሚገባው በሉዊስ ሹዋሬዝ ላይ ነበር። ዘጠናኛው ደቂቃ ላይ እርሱ ከተከላካይ ጋር ሲነታረክና ሲጋፋ ሁለት ቁጥሩ በቅጣት ምት የተሸጋገረች ኳስ በግንባሩ ገጭቶ ኡራጓይን አንድ ለዜሮ በሆነ ውጤት ለድል ማብቃት ችሏል። በአጠቃላይ ግን ግብፅ ጥሩ ተንቀሳቅሷል ማለት ይቻላል። እርግጥ ግብፅ በፉትቦል ታሪኩ እስከ ዛሬ አንዴም እንኳ ለዋንጫ ፍጻሜ ደርሶ አውቅም። ፋሮስ በዓለም ዋንጫ ሲካፈሉም ከ1990 ወዲህ ለመጀመሪያ ጊዜ ሲሆን በአጠቃላይ ግን ሦስተኛቸው ነው። ዩራጓይ የዓለም ዋንጫን ሁለቴ አንስታለች። ባለፉት ስድስት የዓለም ዋንጫ ውድድሮች ዩራጓይ አንዴ ብቻ ነው ለጥሎ ማለፍ ደረጃ የደረሰው። በ2010 ዓ ም እንደ አውሮፓውያን ዘመን አቆጣጠር በአራተኛነት አጠናቃለች በደቡብ አሜሪካው አህጉራዊ ማጣሪያ ኤዲንሰን ካቫኒ ዐሥር ጎሎችን በማስቆጠር አንደኛ ሲሆን ሉዊስ ሹዋሬዝ አምስት በማግባት እና ሁለቱን አመቻችቶ በመስጠት ረድቷል ቀጥሎ የተፋለሙት የቢ ምድቦቹ ኢራንና ሞሮኮ ነበሩ። ታሪካቸውን በአጭር ባጭሩ አይተን ወደ ውጤቱ አልፋለሁ። ኢራን ለዓለም ዋንጫ ስትደርስ ዘንድሮ ለአምስተኛ ጊዜ ነው። ዋንጫውን ሳይሆን በውድድሮቹ በምድብ ደረጃ ያሸነፈችው ግን አንዴ ብቻ ነው በ1998 ፈረንሳይ ባስተናገደችበት ጊዜ ዩናይትድ ስቴትስን ሁለት ለአንድ በመርታት ካርሎስ ኮሮዝ ናቸው ዋናው አሰልጣኝ። ቁልፍ ተጫዋቾቿ ደግሞ ሳርዳር አዝሙን የእስያ ኮከብ ተብሏል። በዓለም አቀፍ ውድድሮች ብዙ ጎሎችን በማግባት ቀዳሚው ተጫዋች ሆነዋል። ገና ሀያ ሁለት ዓመቱ ነው። ለሩቢን ካዛን የሩሲያ እግር ኳስ ክለብ ተሰላፊ ነው። ሞሮኮ ካለፉት ሀያ ዓመታት ወዲህ ለዓለም ዋንጫ ስታልፍ አሁን ለመጀመሪያ ጊዜ ነው። ቁልፍ ተጫዋቾቿ የኢጣሊያው ጁቬንቱስ ክለብ ተከላካይ መድሂ ቤናሲያ አንዱ ነው። የቡድኑም አምበል ሲሆን የሰላሳ ዓመቱ ጠንካራ ተጫዋች በአፍሪካ ዝናው ገንኗል። ውጤቱ ያሳዝናል። ተጨማሪ ሰዓት የሞሮኮው ተከላካይ በራሱ ላይ አግብቶ በኢራን አንድ ለዜሮ አሸናፊነት ተጠናቋል። አሁን በመካሄድ ላይ ያለው በእጅጉ ሲጠበቅ የቆየው የስፔንና ፖርቱጋል ጨዋታ የሚያበቃው ከአየር ከወረድን 30 ደቂቃ በኋላ ስለሚሆን ውጤቱን የሳምንቱን ማብቂያ ውድድሮች ጨምረን ሰኞ በመደበኛው ፕሮግራም ሁሉንም ለመመልከት እንሞክራለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም ደናቸ ሰለሞንን ለሃያ አንደኛው የዓለም እግር ኳስ ዋንጫ ውድድር ዘገባው እናመሰግናለን። አድማጮች፣ አሁን ተከታዩ ቅንብር ወደ አዲስ አበባ ይመልሰናል። ዛሬ የኢድ አልፈጥር በዓል በዓለም ዙሪያ እየተከበረ ነው። በዓሉን ለምታከብሩ እስልምና እምነት ተከታይ የሆናቸው አድማጮቻችን በሙሉ በቅድሚያ እንኳን አደረሳችሁ እንላለን። ኢድ ሙባረክ። በዓሉን አስመልክቶ ታዲያ የተሰናዳ ቅንብራለን ቆንጅ ይታያል። ሙባረክ ም ሙስሊም ሙስሊማቶች በሙሉ ሰላም ዋለይ ኩም አይ ይ ዱን ሙባረክ ሙባረክ ሙባረክ ለ እና ወለቱ ም ሙእምን ሙእሚና የቅዱስ ረመዳን የጾም ወር ማብቂያ ኢዳል ፈጥር በዛሬው እለት እየ ተከበረ ነው በዓሉን እያ ከበራችሁ ያላችሁ የእስልምና እምነት ተከታይ አድማጮቻችን እንኳን አደረሳችሁ። ኢድ ሙባረክ እንላለን። በመላ ኢትዮጵያ ረመዳን ጾምን በጥሩ ሁኔታ አከናውንን ዛሬን በዓሉን በደንብ እያከበርን ነው ያሉን ማምሻውን በስልክ ከአዲስ አበባ ያገኘናቸው ቀዳሚ ሙፍቲ ሀጂ ኡመር ኢድሪስ። የእስልምና ሃይማኖት በመሰረቱ የሰላም ሃይማኖት ነው። የአንድነት ሃይማኖት ነው። ቅዱስ ቁርአናችንና ነቢያችን አለ ሰላቱ ወሰላም የሚያስተላልፉት መልእክታቸው ስለ አንድነት፣ ስለሰላም፣ ስለ መተባበር፣ ስለመከባበር፣ ስለ መተዛዘን ስለሆነ የዘንድሮ ረመዳናችን አልሐምዱሊላህ አላህ ይመስገንና በሰላም ነው የጾም ነው። አለምንም ቅርታ አለምንም ችግር በመፈቃቀር በመረዳዳት ያለው ለሌለው እየረዳ ነው ረመዳን እየጨረስን ነው። በዓሉንም ደግሞ እንደዚሁ ጾም ለዲዎች ምጽዋታ የሚሰጥ መልካም ተግባር አለ፣ ሰደቃ። ያንን ሙስሊሙ በመስጠት እንደ የሆነው ቀኑ ያሳለፈው ሰላታችን በጣም በተረጋጋና በሰላም ሁኔታ ነው። ቆለታችንን የሚያሳልፍ ነው። እስካሁንም በጣም ደስ በሚል ሁኔታ ነው ያለ ነው እላለሁ። ሐጂ ኡመር በዚሁ የበዓል መልእክታቸው የሰላምና የመፈቃቀር ጥሪም አሰምተዋል። አንድ ፈጣሪያችን እንዲያላ መልእክት እንደዚሁም ነቢያችን አለ ሰላቱ ወሰላም እሳቸውን እንደሰጡን መመሪያ ማስተላለፍ የምፈልገው ሙስሊሙም ሆነ ክርስቲያኑም ሆነ እዚች ዓለም ላይ ለተወሰነ ጊዜያት ነው የሚኖረው። ሁልጊዜ የሚኖር ሰው የለም። ቅዱስ ቁርአናችንና ሐዲሳችን የሚያዘው የሰው ልጆች እንዲተዛዘኑ፣ እንዲከባበሩ፣ እንዲረዳዱ ስለሆነ ለዓለም ለሙስሊሙም ሆነ ለሌላውም ለክርስቲያኑ፣ ለወንድሞቻችን፣ ለእህቶቻችን ማስተላለፍ የምፈልገው መቃረን ወደዛ ወደ ጎን ጥለን መጠላትን ጥለን መመቅኘትን ጥለን መጥፎ መጥፎውን ነገር ወደዛ አግለን ወደ አንድነት ወደ ሰላም ወደ ልማት በአጠቃላይ ወንድም አማቸው ሙስሊምና ክርስቲያኑ፣ እንዲሁ ሙስሊምና ሙስሊሙ፣ ክርስቲያንና ክርስቲያኑ አንድ ሁኖ ተዛዝኖ ተከባብሮ ማኖር አለበት የሚል መልእክት ነው ማስተላለፍ እንፈልግ። አመሰግናለሁ። የኢትዮጵያምን አሜሪካ ሰላም ይሆንልን፣ ህዝቡን በሰላም እንኖራል አድርገው እናንተም ደግሞ በኢትዮጵያ ሙስሊም ስም ከፍ ያለ ምስጋና አቀርባለሁ። አመሰግናለሁ። ቀዳሚ ሙፍቲ ሐጂ ኦመር እድሪስ ናቸው። በድጋሚ በዓሉን እያከበራችሁ ላላችሁ አድማጮቻችን ኢድ ሙባረክ ሙባረክ። See a foe, a foe by Uncle Murdo, eat the pony, eat Yamati, eat the ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በድጋሚ ኢድ ሙባረክ ለእስልምና እምነት ተከታይ አድማጮቻችን። አዶላ የእግር ኳስ እያየን ነው። ሮናልዶ ሁለተኛውን ግብ አስገብቶ ረፍት አድርገዋል። ሁለት ለ ለአንድ እየመሩ ናቸው ፖርቱጋሎች ፖርቱጋሎች። አንዳንዶቻችን ስታዲየም ውስጥ የገባንም ይመስላል። ለሰው አትንገርብኝ። ፍጹም ቅጣት ምት ብትሆንም ሮናልዶ ነው የመጀመሪያውን የሚያስገባው። ሁለቱም ግቦች የሱ ናቸው። ሙሉ ቀልባችን ስፖርቱ ጋ አልተለየም ነው የምትለው አድማጮቻችን በአንድ ወገን ምናልባት ነው የምጠረጥረው። የቴሌቪዥኑን መስኮት በጎን አድርገው እኛን ደግሞ በሌላኛው እየሰሙን ሊሆን ይችላል። ተስፋ እናረጋለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን እሰጥ አገባ ኢህአዲግ እንደ ድርጅት፣ አራቱ ድርጅቶች የራሳቸው ድርሻ በመንግስት የስራ ኃላፊነት ላይ አስቀምጠው ተግባብተው ወጥተዋል። ይሄ ግን እየሆነ አይደለም ነው እያሉ። ስለዚህ ለኢህአዲግ ተገዢ እንሆን ነው ባጭሩ። ሌላ አይደለም። ይሄ መግለጫ ወዲያ ወዲህ መያዝ አያስፈልግም። ይህ መግለጫ በጠቅላይ ሚኒስትሩ ላይ የተደረገ ተግሳጽ ወይም ደግሞ ከፍ ካለ ደግሞ እንደዛቻ ነው መታየት ያለበት ነው። ጉዳዩ የህወሓት መግለጫ ባለፈው ከትናንት በስቲያ ረቡዕ የወጣው፣ ርዕሱ ወይም ዝግጅቱ ደግሞ እሰጥ አገባ ነው። ሰዓቱን ጠብቀ ማስተዋወቂያችን ነው። ለዛሬ ታዲያ በሰዓት ጥበት ምክንያት ባይኖርም፣ ሰፋ ብሎ በነገው ምሽት ይቀርባል። የቀደሙት ተናጋሪ አቶ አሉላ ሰለሞን፣ ሁለተኛው ተናጋሪ አቶ ጀዋር መሀመድ ናቸው። ግራና ቀኝ ጠበቅ አድርገው ይከራከራሉ። ነገ ጠብቋቸው። አድማጮች አሁን በቀጥታ ወደ ተከታዩ ቅንብር ነው የምናልፈው። ሳምንታዊው አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ የግብፅን የአባይ ውሃ ድርሻን ከፍ ለማድረግ እንደሚጥሩ ለግብፃውያን ተናገሩ። አቶ አሕመድ መሐመድ የሜታልና ኢንጂነሪንግ ኮርፖሬሽን የቦርድ አባል እንዲሆኑ ተሾሙ። የጠቅላይ ሚኒስትር አብይ የለውጥ ሀሳቦች ፍጥነት የመተግበር ችግር ሊገጥማቸው እንደሚችል ተገለጸ። የሚሉ ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ሮይተርስ የዜና አገልግሎት በዘገበው መሠረት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው እሁድ ከግብፁ ፕሬዝደንት አብደልፈታህ አልሲሲ ጋር ካይሮ ላይ ተገናኝተው በተነጋገሩበት ወቅት ታላቁን የህዳሴ ግድብን በሚመለከት ያላቸውን ልዩነት ለመፍታት ተስማምተዋል። የአባይ ውሃ ድርሻችሁን እናከብራለን፣ የውሃ ድርሻችሁ መጠንም ከፍ እንዲል ፕሬዝደንት ሲሲና እኔ አብረን እንሰራለን ሲሉ ለግብፃውያን ንግግር ማድረጋቸውን ሮይተርስ ጠቁመዋል። ኢትዮጵያ፣ ግብፅና ሱዳን በሶስቱ ሀገሮች ለሚዘረጋ መሠረተ ልማት የሚሆን ገንዘብ ለመመደብ ያደረጉት ስምምነት እንዲተገበር ለመጣር እንደ ተስማሙም ሮይተርስ ዘግበዋል። ጠቅላይ ሚኒስትር አብይ አህመድ ጋዜጣዊ ጉባኤያቸውን ሊያገባድዱ ሲሉ የግብፅን የውሃ ድርሻ የማይጎዱ መሆኑን በግብፅ ሕዝብ ፊት ይማሉ በማለት አልሲሲ ሲጠይቋቸው ምንጊዜም ቢሆን አንጎዳችሁም በማለት በአረብኛ መማላቸውን ሮይተርስ የዜና አገልግሎት ጠቅሷል። ብሉምበርግ የዜና አገልግሎትም አዲሱ የኢትዮጵያ ብሔራዊ የስለላና የጸጥታ አገልግሎት ዋና ስራ አስኪያጅ አቶ አደም መሐመድ የብረታ ብረትና ኢንጂነሪንግ የቦርድ አባል እንዲሆኑ ጠቅላይ ሚኒስትሩ እንደሾሟቸው የኩባንያው ቃል አቀባይ አቶ ሚካኤል ደስታ ገልጸዋል ይላል። ከስምንቱ አዲስ የቦርድ አባላት አንዷ ወይዘሮ አዜብ መስፍን መሆናቸውን ዘገባው ጠቅሷል። የአየር ኃይል አዛዥ የነበሩት አደም መሐመድ ብቻ ናቸው። ስምንት አባላትን ባቀፈው ቦርድ ወታደራዊ ታሪክ ጀርባ ያላቸው የተሰናሰለው የሜታልና የኢንጂነሪንግ ኮርፖሬሽን ወታደራዊ ሰራተኞች ይበዙበት እንደነበር የብሉምበርግ ዘገባ አውስቷል። ጠቅላይ ሚኒስትር አብይ ስልጣን እንደያዙ በሀገሪቱ የንግድ ሥራ ለጸጥታ ኃይሎች የሚደረገውን አድልዎ እገድባሉ ብለው ነበር ሲል ብሉምበርግ የዜና አገልግሎት ዘግቧል። ኤምኤስንኤስን የተባለው የአሜሪካ ቴሌቪዥን ድረ ገጽ በበኩሉ አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በአገሪቱ ብዙ የለውጥ ዕቅዶችን አስተዋውቋል። በተግባር ላይ ማዋሉ ግን መክበዱ አይቀርም ይላል ዘገባው። ቀጥሎም ባለፈው ሳምንት ብቻ ጠቅላይ ሚኒስትሩ በጸጥታ ኃይል አገልግሎት ለውጥ አድርገዋል። የአስቸኳይ ጊዜ አዋጁ እንዲነሳ አዘዋል። የአገሪቱን የኢኮኖሚ ይዘት ለቀቅ ለማድረግ እቅድ ወጥቷል። ከኤርትራ ጋር ለሁለት አስርት ዓመታት ያህል የዘለቀውን ጦርነት ወይም ሰላም ያለመኖር ሁኔታን ለመፍታት ሐሳብ አቅርበዋል። ይሁንና እነዚህን ለውጦች በተግባር ላይ በማዋል ረገድ በገዢው ኢህአዴግ ውስጥ ምን ያህል ድጋፍ እንዳለ ግልጽ አለመሆኑን የኤምኤስኤን ቴሌቪዥን ድረገጽ ጠቁመዋል። የቀረቡት የለውጥ ዕቅዶች በሚገባው መንገድ ተግባራዊ ካልሆኑ በሀገሪቱ ባሉት በርካታ ብሔር ብሔረሰቦች ግንኙነት የመቃቃር አደጋን ሊደቅ እንደሚችል በመጥቀስ ዘገባው ስጋቱን ይገልጻል። የሀገሪቱ ሕዝብ ፈጣን የፖለቲካ ለውጥ ለማየት ይፈልጋል። እኔን የሚያሳስበኝ እነዚህን ፖሊሲዎች ለመተግበር ተቋማዊ ዋስትና በሌለበት ሁኔታ ከሚያስፈልገው በላይ እየፈጠኑ መሆናቸውን ነው ሲሉ አወል አሎ የተባሉ በብሪታንያ ሕግ የሚያስተምሩ ምሁር ስጋታቸውን እንደገለጹ ዘገባው ጠቅሷል። ሌሎች ተንታኞችም የጠቅላይ ሚኒስትር አብይ ለውጥ አካሄድ ቀላል ጉዞ አይኖረውም በማለት እንደሚያስጠነቅቁ የኤምኤስኤን ዘገባ አውስቷል። ጠቅላይ ሚኒስትሩ ከኤርትራ ጋር ሰላም ለመፍጠር ላቀረቡት ሀሳብ እስካሁን ባለው ጊዜ ከኤርትራ ምላሽ አላገኘም። ኢትዮጵያም ከባድመ እንደምትወጣ አላሳወቀችም። ኢትዮጵያ ባድመን ለኤርትራ ብትሰጥ የኢትዮጵያ መሬት ነው የሚሉትን ኢትዮጵያውያን ሊያስቆጣ እንደሚችል ዘገባው ገልጿል። ዘገባው አያይዞም በድንበር ኮሚሽኑ ውሳኔ መሰረት የኢትዮጵያ ግዛቶችን ለኤርትራ የመስጠቱን ውሳኔ በመቃወም በትግራይ ክልል ሰላማዊ ሰልፎች ሲካሄዱ መሰንበታቸውን ገልጿል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አዳነች፣ እናመሰግናለን። አድማጮች ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ተከታዩ በዩናይትድ ስቴትስ መንግስት የወጣ ዓለም አቀፍ የመንግስታዊ አገልግሎት ማስታወቂያ ነው። ዩናይትድ ስቴትስ የአፍሪካ ሀገሮች ሽብር ፈጠራን ሲዋጉ ለማገዝ ያላትን ቁርጠኝነት እንደገና የምታረጋግጥ ስለመሆኑ ሌላ ምልክት ይሆን ዘንድ አልሸባብ እየተባለ የሚጠራው መሠረቱ ሶማሊያ የሆነች የሽብር ድርጅት ሐራካት ሸባብ አልሙጃሂዲን ከፍተኛ መሪዎች ያሉበትን ስፍራ ለሚጠቁም የሚሊዮኖች ዶላሮች ሽልማት አዘጋጅቷል ይላል። ይህ የዩናይትድ ስቴትስ መንግሥታዊ ማስታወቂያ አልሸባብ በዩናይትድ ስቴትስ በውጭ የሽብር ድርጅትነት የተፈረጀ በኢትዮጵያ የዘመን አቆጣጠር ከሁለት ሺህ ዓመተ ምሕረት አንስቶ ሶማሊያን ሙሉ በሙሉ ለመቆጣጠር የሀገሪቱን መንግሥት ሲወጋ የቆየና ኬንያ ውስጥም ተደጋጋሚ ጥቃቶችን የፈጸመ ቡድን መሆኑን ማስታወቂያው አስታውሶ በሺዎች ለሚቆጠሩ ሶማሊያውያን ሲቪሎች፣ የሰላም ተሟጋቾች፣ ዓለም አቀፍ የእርዳታ ሠራተኞች፣ ጋዜጠኞችና መረጋጋትን በአካባቢው መልሶ ለማስፈንና ብልጽግና ይመጣ ዘንድ ለማገዝ ሶማሊያ ውስጥ እየተንቀሳቀሱ ያሉ የሰላም ጥበቃ ጓዶች ግድያ አልሻባብ ተጠያቂ መሆኑን ይናገራል። በአስር ሺዎች የሚቆጠሩ ሰዎች በውጊያዎች ምክንያት ቤቶቻቸውን እየተዉ ለመሸሽ መገደዳቸውንም አመልክቷል። መንግስታዊው ማስታወቂያ ይቀጥልና እንዲህ ይነበባል። በዚህ የሽብር ቡድን ላይ ንብረቶቹን በማገድና የዩናይትድ ስቴትስ ሰዎች ወይም ሰው ተብለው የሚጠሩ ሁሉ ከቡድኑ አባላት ጋር የገንዘብ ልውውጥ እንዳያደርጉ በመከልከል ዩናይትድ ስቴትስ የገንዘብና ሌሎችንም ገደቦች ጥላበታለች። አሁን ደግሞ ከቡድኑ መሪዎች አምስቱ ያሉበትን ለሚጠቁም መረጃ ወረታ እንደምትከፍል ታስታውቃለች ፉአድ ሳንጋሌ በሚል ተደራቢ ስሙ የሚታወቀውን የሶማሊያና የስዊድን ድርብ ዜግነት ያለውን ፉአድ መሐመድ ኻላፍና በኢትዮጵያ የዘመን አቈጣጠር በ1971 ዓመተ ምሕረትና በ1976 ዓመተ ምሕረት መካከል ባሉ ዓመታት የተወለደ ነው ተብሎ የሚታመነውን የቡድኑ ወታደራዊ አዛዥ በሺር መሐመድ መሐሙድን አድራሻ ለሚያውቅ እስከ አምስት ሚሊዮን ዶላር ሽልማት መዘጋጀቱንና እንዲሁም አብዱላሂ ያሬ የሚባለው የአልሻባብ ሚዲያ ኃላፊ ወደሚገኝበት አድራሻ ለሚመራ እስከ ሶስት ሚሊዮን ዶላር ሽልማት እንደሚሰጥ የዩናይትድ ስቴትስ መንግሥት አስታውቋል። ተአማኒነት ያላቸው መረጃዎች ሁሉ እንደሚመረመሩና የጠቋሚዎች ማንነት በምስጢር እንደሚያዝም የዩናይትድ ስቴትስ መንግሥት ማረጋገጫ የሰጠ ሲሆን አስፈላጊ ሆኖ ከተገኘም ጠቋሚዎችን ወደ ሌላ ስፍራ በማዛወር ደህንነታቸውን ለመጠበቅ ዩናይትድ ስቴትስ ዝግጁ መሆኗን አመልክቷል። ከእነዚህ ሰዎች ማንኛውንም የሚመለከት ምንም አይነት መረጃ ያለው ሰው በቅርብ ያለውን የዩናይትድ ስቴትስ ኤምባሲ የአካባቢያዊ ደህንነት ቢሮ እንዲያነጋግር፣ እንዲሁም www rewards for justice net rewards for justice አንድ ቃል ነው www rewards for justice net ላይ ባለው መረጃ የማቀበያ መስመር ወይም በኢሜል ኢንፎ at rewardsforjustice.net እንዲያሳውቅ፣ ሰሜን አሜሪካ ውስጥ 1 800 877 3927 ላይ መደወል እንደሚቻል ይኸው የመንግሥቱ ማስታወቂያ አሳስቧል። ያደመጣችሁት በዩናይትድ ስቴትስ መንግሥት የወጣ ዓለም አቀፍ የመንግሥታዊ አገልግሎት ማስታወቂያ ነበር። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችን ሊገባደድ የቀሩን ጥቂት ደቂቃዎች ናቸው። ወደ ማጠቃለያ ዜና ወደ አዲሱ አበበ ከመሄዳችን በፊት የቅዳሜን አስተዋውቀናል። አዲሱ እሁድ በራዲዮ መጽሔት ዳግማዊውን አለቃ ተክሌን መልሱልን ትላለች የኢትዮጵያ ቤተ ክርስቲያን ማናቸው? እኚሁ አለቅ እሁድን ይገለጣሉ። በሚስጥር ተይዟል ነው የምትለው። ሌላም ዝግጅት አለን። ባለፈው እሁድ የተካሄደ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ስነ ስርአት ነው። እዚያ ላይ በተለየ ስሜት ራዲዮ መጽሔት የሚመስለውን ዝግጅት ወደዛ እናመጣለን። ሌሎች በርከት ያሉ ዝግጅቶችም በእሁድ የሰንበት ምሽት ዝግጅታችን ላይ እንዳጠፉ ጎራ በሉ። አሁን የማጠቃለያ ዜና። ኦሮሚያ ውስጥ አልፎ አልፎ ይታያል ያሉትን ስርዓት አልበኝነት ለማስወገድ ከህዝብ ጋር ሆነው እንደሚሰሩ የክልሉ ርዕሰ መስተዳድር አቶ ለማ መገርሳ አስታውቀዋል። በኢትዮ ኤርትራ ጉዳይ ላይ ኢህአደግ ያስተላለፈውን ውሳኔ በሚመለከት የመቀሌ ከተማ አስተዳደር ትናንት ሐሙስ ከከተማው መንግስት ሰራተኞች ጋር ውይይት ማካሄዱን ምክትል ከንቲባና የህወሓት ማዕከላዊ ኮሚቴ አቶ ብርሃነ ገብረ ክርስቶስ ገልጠዋል። የኤርትራ የዲሞክራሲና የሰብአዊ መብት ንቅናቄ የተባለ ድርጅት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ሰላም ለመፍጠር ሲሉ ከ16 ዓመታት በፊት የድንበር ኮሚሽን ያሳለፈውን ውሳኔ ካለምንም ቅድመ ሁኔታ ለመተግበር ቃል መግባታቸው አዲስ የሰላም ፍንጭ ይሰጣል የሚል መግለጫ አውጥቷል። በሩሲያ አስተናጋጅነት እየተካሄደ ያለው አንደኛው የዓለም ዋንጫ አሁንም እየተካሄደ ነው። እኛም ለሰዓቱ ያለን ዜና በዚሁ ጨርሰናል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበንን ፣ አቀናባሪያችን ንጉሱ ታምሬ ከተተኪ ስርጭት መሐንዲስ ኪፕስስ ጋር በመሆን እንዲሁም ከዋና አዘጋጇ ትስታበላቸውና ከተቀሩ ባልደረቦች ጋር በዚሁ እንሰናብታለን። ትግርኛ ይቀጥላል አሁን سلام تنادروا <applause>